በኔዘርላንድ ዘሄግ ከተማ በቀድሞ የደርግ አባል መቶ አለቃ እሸቱ ዓለሙ ላይ የተያዘው የፍርድ ሂደት ለማን አለብኝ ባይ ጨካኞች ማስጠንቀቂያ ነው ሲሉ እዚያ ዘመን ስቃይ የደረሰባቸው ተናገሩ። የችሎቱ ውሏቸውንና በእርሳቸውና በጓደኞቻቸው ላይ የደረሰውን ስቃይ ሊተርኩ ከመለስካቸው አማሃ ጋር አዲስ አበባ ላይ ቆይታ አድርገዋል። ወደ ዝርዝሩ አቶ ወርቁ ደመና ይባላሉ። የህግ ከተማ ፍርድ ቤት እየችሎት ውሏቸውን ያጫወቱኝ ኢትዮጵያዊ በአሁኑ ጊዜ የሚኖሩት በካናዳ ሞንትሪያል ከተማ ሲሆን በተባበሩት መንግሥታት ድርጅት የኤንቫይሮንመንት ፕሮግራም ከፍተኛ ኦፊሰር ወይንም ከፍተኛ መኮንን ናቸው። ወርቁ ደመና የመጀመሪያ ዲግሪያቸውን በሕግ ከአዲስ አበባ ዩኒቨርሲቲ ከለንደን ስኩል ኦፍ ኢኮኖሚክስ አግኝተዋል። የቀድሞውን የደርግ አባል የመቶ አለቃ እሸቱ አለሙን ጉዳይ የሚመረምረው በሄግ የሚገኘው ፍርድ ቤት አቶ ወርቁ ደመናን ደመዳን የተበዳይነታቸውን ቃል እንዲሰጡ በጠራቸው መሰረት ባለፈው ሳምንት ወደዚያው አቅንተው ነበረ። በጽሑፍ የሰፈረውን ቃላቸውን ስመለከት ይቺ ቀን ትመጣለች ብዬ አስቤ አላውቅም የሚል አረፍተ ነገር አነበብኩ። ይችን ቀን በጣም ይናፍቁ ነበር ማለት ነው አልኳቸው። በትክክል ይህን ቀን በጣም ምናፍቀው ነበር። እኔ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ሰቆቃ ሁልጊዜ ከአእምሮዬ አይጠፋም ነበር። ወደ ሰላማዊ ሕይወት ከተመለስኩ ጊዜ ጀምሮ በጣም አእምሮ ውስጥ ሁልጊዜ የሚጉላላ ጉዳይ ነበር። እንዴት ነው ይህንን ግለሰብ መቶ አለቃ ሸቱ አለሙን ለፍርድ ማቅረብ የሚቻለው? በተለይ ደግሞ ከእስር ቤት ወጥቼ የእስር ቤትና የመሳደድ ውጣ ውረድን አጠናቀቅኩ በኋላ ወደ ሰላማዊ ህይወቴ ስመለስ እና ሁለተኛ ደረጃ ትምህርቴን ሳልጨርስ ነገራችን ላይ የታሰርኩት። ከዛ ሁለተኛ ደረጃ ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ ህግ ማጥናት ነው የወሰንኩት። ህግ ለማጥናት ስወስን ታሳቢ ያደረግኳቸው ነገሮች ነበሩ። አንዱ ይህ በልጅነት የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ግፍና አሰቃቂ ሁኔታ ነበርና ከሙያዊም አንጻር ይህንን ጉዳይ አንድ ልባት ማግኘት አለበት ብዬ ሁልጊዜ የማስብበትና የሚያስጨንቀኝ ጉዳይ ነበር። በአንዳንድ ቦታዎች ላይ ኢንተርኔት ላይ አንዳንድ ውይይቶች የሚደረጉበት አጋጣሚ ሳገኝ ስሙን ሁሉ እየጠቀስኩ እሸቱ አለሙ የሚባል የት ገባ? አሁን የደርግ አባሎች በፍርድ ሂደት ውስጥ ገብተዋል ከአዲሱ መንግሥት መምጣት በኋላ እና እሱ ግን በመካከላቸው አይገኝም። በእርግጥ ያው በሌለበት የእሱ ጉዳይም እየታየ ቢሆንም እና እሱን ለማግኘት የማነፍነፍ አይነት ስራ እሰራ ነበር እንዲሁ መረጃዎችን የማሰራጨትና በመጨረሻ ግን እንግዲህ ባልታወቁ ሰዎች፣ ወደፊት በምናቃቸው ሰዎች ጉዳዩ ክትትል ተደርጎበት መቶ አለቃሽቱ ማንነት በሄግ እንደሚኖር፣ በኔዘርላንድስ እንደሚኖር ታውቆ ያው የምርመራና የፍርድ ሂደቱ ጀመረ ማለት ነው። ስለዚህ ልክ ነው፣ የምናፍቀው ቀን ደርሶ ነው ያየሁትና በጣም ረክቼበታለሁ። አቶ ወርቁ የተወለዱትም ትምህርታቸውን የተማሩትም አዲስ አበባ ነው። ይህ ብቻ አይደለም፤ በሰፊው ታሪካቸውን እንዳጫወቱኝ የመጀመሪያውን እስር እና ግርፋት ከደርግ የቀመሱትም አዲስ አበባ ውስጥ ነው። ታዲያ ምን እግር ጎጃም ጥሏቸው ከመቶ አለቃ ሸቱ ጋር አገናኛቸው? ባጭሩ አዲስ አበባ ያጋጠማቸውን እስርና ግርፋት ሽሽት ባህር ዳር ወደሚገኙ ዘመዶቻቸው ዘንድ ሄደው ተጠጉ። እዚያም ተይዘው ታሰሩ፣ ግርፋትም አልቀረላቸውም። ይህም አልበቃ ብሎ ከፍተኛ ምርመራ ያስፈልጋቸዋል ተብለው ከሌሎች ዐሥራ ሰባት የእስር ቤት ጓደኞቻቸው ጋር ወደ ደብረ ማርቆስ ተወሰዱ። መቶ አለቃ ሸቱ አለሙን በቅርብ ስለ ድርጊቱ እና በአስፈሪነቱ ዝናና ትርፎ እንደነበረ መረዳት የጀመርኩት ጎላ ባለመልኩ ደብረ ማርቆስ ወህኒ ቤት ከገባሁ በኋላ ነው። ከዛም በፊት ቢሆን ግን መቶ አለቃ ሸቱ አለሙ የክፍለ ሀገሩ የጎጃም የደርግ ተጠሪ እንደመሆኑ ወይም ቋሚ የደርግ አባል እንደመሆኑ የሁሉም ውሳኔዎች ምንጭ እሱ ነው። ሁሉንም መታሰር፣ መገደል፣ በህይወት የመቆየት እድል ሁሉ የሚወሰነው በእሱ ነው። መገረፌ እሱ የሚያስተዳድረው ክፍለ ሀገር ስር በተፈጠረው ስርዓት ውስጥ ያጋጠመ ነገር ነው። እና እሱን ነው ተጠያቂ ማድረገው። እነኛን ገራፊ ፖሊሶች ሶስት ነበሩ። እነሱን አይደለም እሱን ነው ተጠያቂ ማደርገው። በዛ ድርጊትምና እነኛን የመሳሰሉ በደሎች ደርሰውብኛል። እስር ቤት ውስጥ በነበሩንበት ጊዜ እኔ ብቻ አይደለም፣ በሁላችንም በፖለቲካ እስረኞች ላይ የደረሰ መጉላላት ነበር። ከአመጋገባችን ጀምሮ፣ ከኝታችን፣ ከንጽህና ጉድለት በአጠቃላይ አስከፊ የእስር ዘመን ከመኖር አኳያ ለደረሰብን ነገር በሙሉ ተጠያቂ እሸቱ ዓለሙ ነው። ከዚህ ባለፈ ግን እኛ እውነት ዕድለኞች ነን የተርፈን ዛሬ ይሄንን ነገር እንናገራለን። ግን ከጎናችን እየተወሰዱ እኔ እንኳን ባየዋት ሁለት ተለያዩ ምሽቶች የተገደሉ አሉና ትልቁ ወንጀል እሱ ነው እስከ መጨረሻ በህይወቴም አእምሮ ውስጥ የተመላለሰ ሰላሜን ይነሳ የነበረው ያግድያ እንደዚህ ያሉ እና ከዚህም የከፉ ድርጊቶች ተፈጽመዋል ሲሉ በጎጃም ብቻ ሳይሆን በመላ ኢትዮጵያ እንደሆነ ለፍርድ ቤት በሰጡት ቃል ጠቁመዋል። ይህን ሲያደርግ ደርግ ሰዓት አቅዶ አንድ ወይም ሌላ ፖለቲካዊ ወይም ማህበራዊ ቡድን ለማጥፋት እየሰራ ነበር ማለት ሆነው በትክክል ይሄ ደግሞ በድብቅም የታቀደና የተፈጸመ አይደለም። በዛን ዘመን ሁላችንም እኔም የአስራ ስድስት ዓመት ልጅ ልሁን ወጣትነት ይኖረኝ እንጂ በሬዲዮ የሚተላለፉ ነገሮችን፣ በየአካባቢ የሚነገሩ ነገሮችን፣ በየጎረቤቶቻችን የሚደርሰውን ድርጊት በሙሉ ተከታትለናል። እኔ አዲስ አበባ ውስጥ በምኖርበት አካባቢ ወጣቶች ከየቤታቸው እየታፈሱ ከየቤታቸው እየተጎተቱ በየእስር ቤቱ ሲታጎሩ፣ ከመኖሪያ ቤታቸው ሲሰደዱ እና መጨረሻ ላይ የደረሱበት ሳይታወቅ ሲቀሩ አይቻለሁ። የሞቱም እንደነበሩ አውቃለሁ። ይህ በአንድ ቀበሌ ውስጥ ብቻ የተፈጸመ ድርጊት እንዳልሆንም በዛን ጊዜ በጣም በስፋት ይታወቅ በኢትዮጵያ ማኅበረሰብ ውስጥ ይታወቅ የነበረ ጉዳይ ነው እና ደርግ እንደ ስርዓት እንደ መንግስት አናርኪስቶች ጸራቢውተኞ ጓደኞች የአብዮቱ ጠላቶች የሚላቸውን ለማጥፋት አቅዶ ፕላን አውጥቶ የተንቀሳቀሰ ለመሆኑ የራሱ ፖሊሲ መግለጫዎች እና የራሱ የዜና አውታሮች ይዘግቡት የነበረ ነገር ነው እና በድርጊት መጨረሻ ላይ ተፈጽሞ እየተመለከትነው ነገር ይሄ ነው እና በትክክል በጎጃም ብቻ የተፈጸመው ሳይሆን በመላዊ ኢትዮጵያ ከዳር እስከ ዳር የተፈጸመው ድርጊት አንድን የእኔም ፖለቲካ አይደግፉም የሚባሉ የህብረት የማህበረሰብ ክፍሎችን ወይም አንድን የፖለቲካ አስተሳሰብ ይወክላል የተባለ ወገን በሺዎች የሚቆጠር ምናልባትም በሚሊዮኖች የሚቆጠር የኅብረተሰብ ክፍልን ለማጥፋት እቅድ ወጥቶ ቀይ ሽብር የሚል ስያሜ ተሰጦት የተፈጸመ ድርጊት ስለሆነ በዛ መልኩ ነው መታየት ያለበት። ጄኖሳይድ የምንለው የእንግሊዝኛ ቃል ዘር ማጥፋት ነው። ደብረ ማርቆስ ደግሞ ካዩአቸው ድርጊቶች በህይወቱ የማይረሳውትን ወይም የማይረሷቸውን ነገሮች ይነግሩኛል። አዎ ወይን ቤት ከገባሁ በኋላ እንግዲህ የተመለከትኩት በመጀመሪያ ከኔም በጣም ወጣት የሆኑ ልጆችን ማግኘት ነበረ። እስከ አስራ ሁለት አስራ ሶስት አመት የምትገምታቸው ልጆች በእስር ቤት ውስጥ ነበሩ። ቀደም ሲል ነው እንደውም ከኔ ቀድመው ገብተው እዚያ ያገኘኋቸው። ትልቁ ሰቆቃ በእስር ቤት ውስጥ የተመለከትነው ትልቁ ሰቆቃ በሐምሌ ወር ላይና በነሐሴ ወር መጀመሪያ ላይ የተመለከትናቸው ግድያዎች ናቸው የተፈጸሙት ግድያዎች። ሐምሌ 29 ቀን 97 ዓ ም ምሽት ላይ ቀደም ብለን ወደ የመታሰሪያ ክፍሎቻችን እንድንገባ ወታደሮች እያዋከቡ ጠየቁን፣ ገፋፉን፣ ገባን። መኝታ ክፍሎቻችን ወዲያውኑ ተቆለፉ። ሁሉም በኋላ ትንሽ አይን ያ ዝ ማድረግ ሲጀምር ጩኸትን ሰማ ጀመር። እንደ መዝሙር አይነትም እንደ ለቅሶም አይነት ነው፣ እና በጣም የሚረብሽ ነገር ነበረ። ምን እየተካሄደ እንደሆነ አታቅም። እንዲሁ እንደተጨነቅን ብዙዎቻችን እንደውም ሳንተኛ አደርን። ሁላችንም የገመት ነው ነበረ ልጆች ለግድያ እየተወሰዱ ነው የሚል ያ ያሰብነው ነገር ነው። በጠዋት የሰማ ነው። እዛ እስር ቤት ውስጥ አራት የጨለማ ክፍሎች ነበሩ። የጨለማ ክፍሎች እንላቸዋለን እንጂ 24 ሰዓት ብርሃን ያላቸው የኤሌክትሪክ ብርሃን ያላቸው ክፍሎች ናቸው። የጨለማ ቤት የሚባሉት ለምንድን ነው? እስረኞች ከነኚህ ክፍሎች መውጣት አይችሉም። መውጣት የሚችሉት ለመጸዳዳት ብቻ በቀን ሁለት ጊዜ ነው፣ ጠዋት አንድ ጊዜ እና ማታ አንድ ጊዜ እና ከነኛ ጨለማ ክፍሎች አስራ ስድስት ልጆች ተወስደው ከከተማው ወጣ ባለቦታ ላይ መገደላቸውን ሰማን እና አስከሬናቸውም መጥቶ እዛው ግቢ ውስጥ እዛው ወህኒ ቤት ግቢ ውስጥ እንደተቀበረ ሰማን። ከእኛም ታሰሪያ ክፍሎች ዝቅ ብሎ መጸዳጃ ቤታችንን ካለበት አካባቢ ጀርባ ሰፊ ሜዳ ነው ያለው። በዛ ሜዳ መካከል ነው እንግዲህ አንድ ጉድጓድ ተቆፍሮ የተቀበሩት እውነትም አዲስ የተመለሰ አፈር ከሩቅ ተመለከትን እና ምናልባትም የአስራ ስድስቱ ጓደኞቻችን የአስራ ስድስቱ ልጆች መቃብር ሊሆን ይችላል ብለን ገመትን። የምታውቋቸው ናቸው? የምናውቃቸው የሉም፣ የሉም። ከዛ በኋላ የሉም። እና ለማየው ተመስገን እነ እስጢፋኖስ ገብረ መስቀል አስራ ስድስት እንደውም ያው እንደ ገመት ነው አስራ ስድስቱም በኢህአፓ መዋቅር ውስጥ ከፍተኛ ደረጃ ላይ ነበሩ የሚባሉ ናቸው እና ግድያው እኔ በነበርኩ ጊዜ በእነሱ የተጀመረው የአቶ ወርቁ ደመና የደብረ ማርቆስ ወይን ቤት አሰቃቂ ትዝታቸው በዚህ አያበቃም። በሚቀጥለው የሚነግሩንን አብረን እንጠብቃቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።